ሳይንስ እና ቴክኖሎጂ መረጃዎች እንደሚያሳዩት ኢትዮጵያ በአፍሪቃ ከፍተኛ የዋጋ ግሽበት ካለባቸው ሀገሮች አንዷ ነች። ቀድሞውን ከፍተኛ የነበረው ይህ የሀገሪቱ የዋጋ ግሽበት ታዲያ የብርን የመግዛት አቅም የሚቀንሰው አዲሱ የምንዛሬ ተመን ይፋ ከሆነ ወዲህ ደግሞ እጅጉን ጨምሯል። በተለይ በአዲስ አበባ በሚገኙ ሱቆች ውስጥ የምግብ ሸቀጣሸቀጦች ዋጋ በየቀኑ እየጨመረ መሄዱን ሸማቾች ይገልጻሉ። ይህንን በመገንዘብ ይመስላል ዛሬ ገበያ የተባለ ዲጂታል መድረክ ለሸማቾች በየቀኑ የዋጋ መረጃ በማቅረብ ላይ ይገኛል። የዛሬ ገበያ ተባባሪ መስራች መስራችና ዋና ስራ አስፈጻሚ ዝሩባቤል ዮሐንስ እንደሚለው መነሻቸው ይኸው በየጊዜው የሚታየው የዋጋ ንረት ነው። የተነሳንበት ምክንያት እዚ ሀገር ያለው የፕራይስ ፍላክቹዌሽን እና አርቲፊሻል ኢንፍሌሽን ኖትስ አርገን ነው የተነሳ ነው። አንዳንድ እቃዎች በሾርቴጅ ምክንያት ሊጨምሩ ይችላሉ፣ ወይ ሮ ማቴሪያል የሚጠቀሙት ነገር ሊጨምሩ ይችላሉ ና በዛ ተነስተው ሊጨምሩ ይችላሉ። ግን ዝም ብሎ መሀል ላይ ባሉ ድላሎች ሚን ምክንያት ዝም ብሎ ኢንፍሌት ለምን ይደረጋሉ ብለን ነው መጀመሪያ የተነሳ ነው። እና የተለያየ ዋጋ ነው ያለው፣ ሀምሳ ብር ቢሆን አስር ብር ቢሆን አንድ ፕሮዳክት ላይ በጣም ዲፍረንስ አለው። እና ከዛ ነው የተነሳንበት አንግል መጀመሪያ ስንነሳ ማለት ነው። ይህንን ዲፍረንስ ደግሞ ትራንስፓረንሲ ካለ የእውነት ይጨመር ያለው ዋጋ ምክንያት ታ ከሆነም ማወቅ እንችላለን። እንደገና ደግሞ ሌላ ምክንያትም ካለው ደግሞ ይሄ ምክንያት ነው ብለን እንትና አድርገን ለቢዝነስ ላይ ላሉ ሰዎች፣ ለስቴክሆልደሮቹ ትራንስፓረንት የሆነ ነገር ፈጥረን እሱ ከፕራይሱ ለመነሳት እንዲያመቸን ብለን ነው እኛ የጀመርነው። በሀገሪቱ ከሚታየው የዋጋ ንረት ባሻገር በግል አንድ ጓደኛው ያጋጥመው የነበረ ችግርም ዙርባቤል እንደገለጸው ለዛሬ ገበያ ሀሳብ መወለድ ሌላው ምክንያት ነው። ኤርሚያስ ይባላል እና የእኔ ጓደኛ ነው እና ድሮ ስራ ግዞ ነበር ና እዚህ ከመርካቶ ዋጋ ያጣራል። እሱ ወደ ሆሳን አካባቢ ነው፣ ኮንትራክተር ነው እና እዚህ የሚጠይቀው ዋጋ ና እዛ ያለው ዋጋ ኦፍኮርስ ይለያያል። ግን እነዚህ ላሉት ሰዎች እይዙበታል ዋጋ ሁሌ እንትን ይሉታል። እኛ እያጣራ እንልክለታለን። በዛ ምክንያት ነው ልኩ ሰው እየልኩ ልክለት ና አጣርቶ እንትን ይላል። ግን እንደዚህ አይነት ፕላትፎርም ቢኖር እንደ ሪፈረንስ ፖይንት የሚሆን ፕላትፎርም እንዲ ቢኖርስ ለሁሉም ሰው ከመጨር በር ዝም ብሎ ይሄ ያለውን ዋጋ ከማጣት ሰው ፊት አይተው ነው ራሱ ዋጋ የሚሰጡት። እዚ ጋር ወይ ዲያስፖራ ከሆነ ወይ ፈረንጅ ከሆነ ወይ ያለው ሰው ከመሰላቸው የተላክ ብቻ ፊት አይተው ነው ሻጩ ዋጋ የሚሰጠው ማለት ነው። ግን የሆነ ትራንስፓረንሲ ብንፈጥር ነገር ሁሉም ሰው የሁሉም ሰው ፕራይስ ኮምፒቲቲቭ የሆነ ማርኬት መፍጠር ብንችል አይ ቲንክ ሄልዚየር ነው እና ወደዛ ነው ሲጀምር ቴክኖሎጂ የሚሄድ ያለው እና ከዋጋ ተነስተ ነው ይህ ዲጂታል መድረግ በየዕለቱ የዋጋ ክትትል በማድረግ ለሸማቾች የገበያ መረጃ በመስጠት ተጠቃሚዎች መግዛት በሚፈልጉት ነገር ላይ አቅማቸውን ያገናዘበ የግዥ ውሳኔ እንዲወስኑ ያግዛል። የየዕለቱን የገበያ ዋጋ ለማወቅም በሚያሰማሯቸው ወኪሎች አማካኝነት ከተለያዩ የአዲስ አበባ ገበያ ቦታዎች ተዘዋውረው የቀን ዋጋ እንዲሰበስቡ ይደረጋል። የሚሰበስቡበት መንገድም በቴክኖሎጂ የታገዘ ነው። ዳታ ኮሌክት ስናደርግ ኤጀንቱ እዛ ሎኬሽኑ ላይ መሄድ አለበት። ከዛ የኛ ፖርታል ላይ ፓስዋርድ ነው ዩዘር ኔም አለው። በዛ ሎጊን አድርጎ ልክ እዛ ሎኬሽን ላይ ፒን እናደርጓለን። ከቤት ሆኖ እንዳጣር። ሶ ቦታው ላይ እንደሆነ ቼክ አድርገን። ሶ አሁን ኪንግ ማርኬቶች የምንላቸዋሉ። ለምሳሌ ለአትክልት ድሮ ፒያሳ አትክልት ተራ ነበር የከተማውን አጋዴት የሚያደርገው አሁን እሱ እንትን ስላለ ዜሮ ሁለት እና ሀይሌ ጋርመንት ይሄዳሉ አትክልት። ለሌሎች እቃዎች ደግሞ መርካቶ አለ፣ አሽተር አለ። እንደየ ፕሮዳክቱ ሞረ ዋና ቦታ አለው። እዛ ቦታ ላይ ሄደው ቼክ ያደርጋሉ። እንደገና ደግሞ ፓርትነሮች አሉ። ሶስት አራት ሰው ነው የምንልከው ለአንድ ፕሮዳክት። አስራ ሁለት ዳታ ፖይንት ሚኒመም የምንሰበስባለን፣ ለአንድ ዋጋ ማለት ነው አንድ ፕሮዳክት። እንደዛ አድርገን የእነሱን አቨሬጅ ሚኒመም እና ሚዲያን ያኛው ሶፍትዌር ላለ፣ ለፐብሊኩ ግን አቨሬጁን ዲስፕሌይ እናደርጋለን ማለት ነው የፕራይሱን። በዛ መልኩ ነው ዳታ ኮሌክት የምናደርገው። በዚህ መልኩ የተሰበሰበውን ይህንን መረጃ ዛሬ ገበያ በተሰኘው ድረገጽ በመጫን ለተጠቃሚዎች ተደራሽ እንዲሆን ያደርጋል። የተጠቃሚዎች መዝገባም በአጭር የጽሁፍ መልእክት አገልግሎት የስልክ ቁጥርን በመጠቀም የሚከናወን መሆኑን ያስረዳል። አሁን ያለው ለበሾርት ኮድ ነው ሰማኒያ አራት ሰማኒያ ሶስት ላይ ኦኬ ብሎ በመላክ መመዝገብ ይችላሉ። ልኩ ኦኬ ብሎ ሲልኩ እንትን ያደርጋሉ። አሁንም ቻርጅ እያደረግን አይደለም ፍሪ ነው ያለው ቴስቲንጉ ላይ ስለሆነ ያለው ፍሪ ነው፣ ግን ኢትዮጵያ የኢትዮጵያ ስልክ ያስፈልጋል። የውጭ ሰው እንዲጠቀመው አዲስ ሎግ የሚያደርጉበት በስድስት ቀን ወይ በስምንት ቀን የሚያልቃለ ቨርዥንቱ ውጭ ሀገር ያለ ሰውም እንደፈለጋ ገብቶ መጠቀም የሚችልበት አሁን ግን በሾርት ኮድ ሰማኒያ አራት ሰማኒያ ሶስት ላይ ልክ ኦኬ ብሎ ሲልኩ ዩዘርኒም እና ፓስዋርድ ይልክላቸዋል። ዩዘርኒማቸው ስልክ ቁጥራቸው ነው የሚሆነው። በስልክ ቁጥራቸው ያስገቡና ከዛ በዛ ፓስዋርድ አድርገው ሎጊን አድርገው ዋጋዎቹን አክሰስ ማድረግ ይችላሉ ማለት ነው። የዛሬ ገበያ ሀሳብ የተጀመረው በሱና በጓደኛው ሲሆን አሁን ከፍ ያለው አማካኝነት በጎርጎሪያኑ 2021 ዓ ም ሲሆን ለሁለት ዓመታት በሙከራ ላይ የቆየ ሲሆን በ2023 ዓ ም መደበኛ አገልግሎት መስጠት ጀምሯል። ከሁለት ወራት በፊት ደግሞ የሚከፈልባቸው የደንበኝነት ምዝገባዎችን ማቅረብ ጀምረዋል። ተጠቃሚዎች የዕለታዊ ሸቀጦች ዋጋ ማሻሻያዎችንና የኋላ መረጃዎችን እስከ አምስት ቀናት ድረስ በተለያዩ ምርቶች ላይ የዋጋ መረጃዎችን ያገኛሉ። ከዚህ በተጨማሪ በዓመት ሶስት ሺህ ብር እየከፈሉ የሚጠቀሙ ቢዝነስ ቱ ቢዝነስ በተሰኘ ማዕቀፍ ውስጥ ያሉ ደንበኞችም አሏቸው። እነዚህ ደንበኞች በነጻ አገልግሎት ከሚያገኙት የበለጠ በርከት ያሉ ቀናትን መረጃ ከዛሬ ገበያ ያገኛሉ። በዚህ ማዕቀፍ ያሉት ደንበኞች ፈቃድ ያላቸው ድርጅቶች ሲሆኑ የገበያ መረጃዎችን ለኦዲት እንዲሁም ለጥናትና ምርምር እንደሚያውሉትም ገልጿል። ዛሬ ገበያ ሲመሰረት በእለታዊ የፍጆታ እቃዎች ላይ በተለይም ምግብ ነክ ነገሮች ላይ ያተኮረ ቢሆንም በአሁኑ ወቅት ግን የአገልግሎት አድማሱን ማስፋቱን ይገልጻል። ሶ ፍሪ ያለ ብዙ ኮስቲንግ ከራረግን ግን እኛ ዲማንድ አለው ወይ የሚለውን ነገር ፊገር አውት ማድረግ ፈልገን ነበር እና እኛ ያገኘነው ታርጌት ማርኬት ሊሆን ይችላል። ፍሪ ፕሮሞሽኑ ላይ ሞስት ሰው የኮንስትራክሽን እቃዎች አሁን እኛ እየሰራን ያለነው የአትክልት፣ የፍራፍሬ፣ የአስፔዛ እና የኮንስትራክሽን እቃዎች ላይ ነበር። ፍሪ ያለ እያጠራን ለሰው ፐብሊክ እያደረግን የነበረው ማለት ነው እና በዚህ ሰዓት ላይ በቃ ሞስት ሰማንያ ፐርሰንት በላይ ያው እኛ ዳታውን ስናየው ኮንስትራክሽን ላይ ነው ዲማንድ ያለው የዛኔ እስከ ሰማንያ ሺህ ድረስ ክሊክ የነበረው በነጻ ስለነበረም ሰማኒያ ሺህ ሰው ድረስ የሚሆን ዌብሳይቱን ገብቶ አይቶት ሶስት አራት ፔጅ አይተው ይወጣሉ። እና ኦኬ በቃ ስለዚህ ዲማንድ አለ ማለት ነው ለዚህ ፕሮዳክት ዲማንድ አለ ማለት ነው ብለን ፔድ እንትኑን ሴታፕ አደረግን ማለት ነው። እና አሁን ኮንሱመር ጉዶች፣ ስልኮች፣ መኪናም ድረስ አቫሌብል ለማድረግ ነው በዌብሳይት ከሚሰጡት አገልግሎት በተጨማሪም ከአዲስ አበባ ውጭ ላለው የህብረተሰብ ክፍል አገልግሎቱን ተደራሽ ለማድረግም የስልክ የጥሪ ማዕከል መዘጋጀቱንም ገልጿል። ዙርባቤል እንደሚለው ከአዲሱ የምንዛሬ ተመን ወዲህ የፍጆታ እቃዎች ዋጋ፣ እንዲሁም በዚህ ዲጂታል መድረክ የመጠቀም ፍላጎት ጨምሯል። በሌላ በኩል ነጋዴዎች የዋጋ መረጃ ከመስጠት ይልቅ እቃ የለም የሚል መልስ እንደሚያዘወትሩ አስተውሏል። በዚህም በመረጃ ማሰባሰብ ስራቸው ላይ መጠነኛ እክል እንደገጠማቸው አመልክቷል። በዚህ ዲጂታል መድረክ ሸማቾች፣ ሻጮችና አከፋፋዮች እንደሚጠቀሙ የሚገልጸው ዙርባቤል ይህም ለሻጮች በርካታ ደንበኞችን ለማግኘት፣ ለሸማቾችም አማራጮችን አይቶ ለመግዛት እድል መፍጠሩን ያብራራል። ሸማቹ ያው እንደ ቱል ነው የሚሆናቸው እንደ ሪፈረንስ ፖይንት ነው። የትም እንደሆነ ደግሞ እነገራቸዋለን። አሁን ከዚህ ሰፈር ያለው ገበያ እና ሌላ ሰፈር ያለው ገበያ ዲፈረንስ አሉ። ያ ሰውዬ በትራንስፖርት ሄጂ ያዋጣኛል ለሚገዛው አማውንት ብሎ ደግሞ ኳሬት አድርጎ ውሳኔውን ወስኖ ሌላ ቦታ የሚሄድ ኦፕሽኑን እኛ እንሰጠዋለን። ለሻጩ ደግሞ እኛ ይሄንን ዋጋ ስናስገባ አንዳልኩሽ ፓርትነሮች አሉን እና እንደ የዋጋ ጨረታ ነው የምናወጡት። ሞር ለወር ስታረጉት ዋጋችን ሞር ሰው ወደ እናንተ ልካለን ነው። ወደ እነሱ ገበያው ወደ እነሱ ሰፈር ስለዚህ እነሱ ወደ ታች ሞር ማውረድ አለባቸው ማለት ነው፣ ከኛ ጋር ለመስራት በዚህ መሀል ፕራይስ ኮምፒቲቭ የሆነ ማርኬት እንፈጥራለን። ይሄ ለሻጩ በዚህ መልኩ ይጠቀማል። ምክንያቱም ሰው ልክ ዋጋ ካጠራ በኋላ የእኛ ነው ዋጋ ስለማያገኙት ከዚህ በፊት ያየ ነው ለምሳሌ ስለማያገኙት ይደውሉና ማን አሉ ይላሉ። ከዛ እዚህ ሰፈር ነው እኛ አሁን በዚህ ያጠራ ነው ዌብሳይቱ ላይ ማ ይሄ ሰፈር የምንሰበስብበት ሎኬሽን ማለት ነው። ስለዚህ እዛ ይሄዱና ይጠቀማሉ። ስለዚህ የገበያ ሞር ፐርቼዘሮች ወይ ሞር ሸማቾች ላክልለት ማለት ነው። ስለዚህ በዛ መልኩ ይጠቀማሉ። ዛሬ ገበያን ከሚጠቀሙ ደንበኞች መካከል ናሆም ሙሉጌታ አንዱ ነው። ናሆም እንደሚለው ዛሬ ገበያን በመጠቀሙ የንግድ ስራው የተቃና እንዲሆን አድርጎለታል። ሆልሴል ሆልሴል ነው ማለት ነው። ኤሌክትሪካል ላይ ምናምን ነገር ሆልሴል ና ሪቴል ነው የምሰራው እና እኛ የምንሰጣቸው እቃዎች አብዛኞቹ እዚሁ ነው የሚመረቱት እና ዋጋ ለማውጣት ኮምፔቲቲቭ ለመሆን በየጊዜው ዳታ ለማግኘት ይጠቀምበታሉ ከተመሳሳይ ፋብሪካ ስለሆነ ሁሉም ነጋዴ የሚገዛው ዋጋ ዲፈረንሱ ብዙ አይደለም ከሱክሱክ ስለዚህ በየቀኑ ከፊዚክሲ ምናምን ለማወቅ ኢንፎርሜሽኑ ጠቃሚ ኢንፎርሜሽን ስለሆነ ስለዚህ ኮምፔቲቲቭ መሆን አለበት። ዛሬ ገበያ በአሁኑ ወቅት በድረገጽ ና በጥሪ ማዕከል አገልግሎት እየሰጠ ሲሆን መተግበሪያ በማበልፀግም ወደ ሙከራ መግባታቸውንም ተናግሯል። በአሁኑ ወቅት የገበያ መረጃ የሚሰጥባቸውን የእቃ አይነቶች የመጨመር እቅድ እንዳላቸው የሚገልጸው ዙርባቤል ለወደፊቱም ከአዲስ አበባ ውጭ ባሉ በዋና ዋና የኢትዮጵያ ከተሞች እንዲሁም እንደ ዱባይ ታይላንድና ቻይናን በመሳሰሉ የኢትዮጵያ አስመጪዎች በሚያተኩሩባቸው የውጭ ሀገራት ላይ አገልግሎቱን የማስፋፋት እቅድ ይዘዋል። አድማጮች የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫኔ አብሬያችሁ ነበርኩ። መልካም ጊዜ።